የግብፁ ፕሬዚደንት መሐመድ ሞርሲ የኢትዮጵያው የህዳሴ ግድብ በሀገራቸው ላይ አደጋ ያስከትላል ከሚል እምነት የተነሳ ባደረጉት ንግግር ሁሉም አማራጭ ክፍት ነው ብለዋል። ሚኒስትር ዴኤታ አቶ ጌታቸው ረዳ ደግሞ ይህ የአስመሳይ ወታደራዊ ኃያልነት ልፈፋ ነው ብለውታል። ስለ ጉዳዩ የተቀናበረ ዝግጅት አለ፤ አዳነች ፍስሐዬ ታቀርበዋለች። የግብፁ ፕሬዝደንት መሐመድ ሞርሲ ታላቁ የህዳሴ ግድብ በሀገራቸው አደጋ ያስከትላል ከሚል እምነት የተነሳ ባደረጉት ንግግር ሁሉም አማራጭ ክፍት ነው ብለዋል። ፕሬዚዳንቱ ይህን ያሉት ትላንት በቴሌቪዥን ለሀገሪቱ ሕዝብ ባደረጉት ንግግር ነው። እነ አምና ምስር ልማይ ላ ዩምኪኑ ተጋወዞ አው ልመሳሱ ብሂ ማንም በግብፅ የውሃ መብቶች ላይ እጁን እንዲዶል ወይም ጉዳት እንዲያደርስ አንፈቅድም ነው የሚሉት እኔ እንደ ፕሬዚደንት ጉዳዩን በሚመለከት ሁሉም አይነት አማራጭ ጠረጴዛ ላይ እንደሆነ ላረጋግጥላችሁ ወዳለሁ። ግብፃውያን በአብዮታቸው በኩል ለዓለም የሰላም መልእክት እንዳቀረቡ በተደጋጋሚ ተናግረናል። የጦርነት ጥሪ አናደርግም። ነገር ግን በውሃ ጸጥታችንንም ሆነ በማንኛውም አይነት ጸጥታችን ላይ ጉዳት እንዲደርስ አንፈቅድም ነው የሚሉት ፕሬዚደንት ሞርሲ። ግብፅ የናይል ስጦታ ከሆነች ናይል የግብፅ ስጦታ ነው የሚለውን የግብፃውያን ጥቅስንም ጠቅሰዋል። የግብፁ መሪ በቀጥታ ለኢትዮጵያ ሕዝብ መናገር እንደሚፈልጉም ገልጸዋል። በኢትዮጵያ የሚደረጉት የልማት ውጥኖች የግርጌ ተፋሰስ ሀገሮችን የማይጎዱ እስከሆነ ድረስ ግብፅ አትቃወምም ብለዋል። በናይል ተፋሰስና በመላ አፍሪቃ ላላችሁት ወዳጆቻችን በተለይም ወዳጃችን ለሆነው ውድ የኢትዮጵያ ህዝብ መልእክታችን ግልጽ ነው ይላሉ ፕሬዚዳንቱ። ግብፅ የኢትዮጵያን ህዝብ ከሚያቅፈው ወዳጃችን የአፍሪካ ህዝብ ጋር በመከባበር ላይ የተመሰረተ ግንኙነት ለማጠናከር የጣረች እየጣረች ያለችና ለወደፊትም የምትጥር መሆኗን ለኢትዮጵያ ህዝብና መንግስት ለማረጋገጥ ትሻለች። ግብፅ ለአፍሪካ አህጉር ባላት ታሪካዊና የስልጣኔያዊ ኃላፊነት መሰረት ለሁሉም ጸጥታና ብልጽግና የሚያመጣ ትብብርና ልማት አካል በመሆናችን ኩራት ይሰማናል። በናይል ተፋሰስ ሀገሮች የሚደረጉት የልማት ውጥኖች የግብፅን ታሪካዊና ህጋዊ መብቶችን ወይም የሌሎች ሀገሮችን መብት የማይጎዱ እስከሆነ ድረስ ያለ መቃወም መርህ አለን ብለዋል። የኢትዮጵያ ባለሥልጣኖች በበኩላቸው ግድቡን ከመገንባት ሊያስቆም የሚችል የውስጥም ሆነ የውጭ ኃይል አይኖርም ሲሉ በተደጋጋሚ አስገንዝበዋል። ሚኒስትር ዲኤታ አቶ ጌታቸው ረዳ ዛሬ ለአሜሪካ ድምፅ ሬዲዮ በሰጡት ቃለ መጠይቅ የሞርሲን አነጋገር የቀድሞው የግብፅ ፕሬዚደንት ሆስኒ ሙባረክ አሳዩት ካሉት አስመሳይ ወታደራዊ ኃያልነት ጋር አመሳስለውታል። ፕሬዚደንት ሞርሲ ሰከምቱ ዘ ካይን ኦፍ ሳበር ራትሊንግ ፕሬዚዳንት ሞርሲ የቀድሞ የግብፅ መሪ ተክነውበት ወደ ነበረው አስመሳይ ወታደራዊ ኃያልነት መስቀታቸው ያሳዝናል። ፕሬዚዳንቱ እጅግ ለተከፋፈለው የግብፅ ሕዝብ ፍጆታ የታለመ ንግግር ነው ያሰሙት ቢባል ከእውነት የራቅ አይሆንም። የግብፅ ባለስልጣኖች ስለ ጉዳዩ ለመነጋገር ከፍተኛ መልእክተኞች ወደ ኢትዮጵያ ለመላክ እንዳሰበ ተናግረዋል። የሚላኩበት ጊዜ ግን አልተገለጸም። አራት ነጥብ ሰባት ቢሊዮን ዶላር የሚፈጀው ህዳሴ ግድብ በሌሎቹ ግርጌ ሀገሮች ላይ የሚያደርሰው አንደምታ ካለ ለማጥናት የተመሰረተው የሶስትዮሽ ወገንና ዓለም አቀፍ ጠበብት የተካተቱበት የጠበብት ቡድን ባለፈው ሳምንት ያቀረበው ዘገባ ሱዳንና ግብፅ በግድቡ ግንባታ እንደማይጎዱ አረጋግጧል ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ባለፈው ሳምንት ተናግረዋል። የግብፅ ባለሥልጣኖች ግን የኮሚሽኑ አባላት የግድቡን የተሟላ አንደምታ ለመገምገም በቂ መረጃ የላቸውም በማለት የዘገባውን ውጤት ይከራከራሉ። ግብፃውያን በበኩላቸው ናይል ወንዝን እንዴት እንደሚያዩት እንመለከታለን። አብደል ገማል የተባሉ ግብፃዊ የጀልባ ካፕቴን በአባይ ወንዝ ሰዎችንና እቃዎችን ያመላልሳሉ። ከሀገሪቱ መዲና ካይሮ ተነስተው ወደ አንድ አነስተኛ ደሴት ሲያመሩ እሳቸው አባይን እንዴት እንደሚያዩት ገልጸዋል። የህይወት ምንጭ ነው ይላሉ። ይሁንና እሳቸውም እንደ ሌሎቹ በርካታ ግብፃውያን ሁሉ ይህ የህይወት ምንጭ ያሉት የአባይ ውሃ አደጋ እንደ ተደቀነበት አድርገው ያዩታል። ዋናዋ የአባይ ምንጭ የሆነችው ኢትዮጵያ ታላቁን የህዳሴ ግድብን ለመገንባት የወንዙን አቅጣጫ መቀየር ጀምራለች። ግድቡ በመጪዎቹ ጥቂት ዓመታት እየሞላ በሚሄድበት ወቅት በግርጌ ተፋሰስ በኩል ያለው የውሃ መጠን ይቀንሳል። የኢትዮጵያ ባለሥልጣኖች የውሃው ፍሰት ቢቀንስ ግብፅ ያላትን የውሃ ሀብት በተሻለ መንገድ በማስተዳደር ልታጣጣው ትችላለች ይላሉ። ግብፅ አብዛኞቹ የአባይ ተፋሰስ ሀገሮች እንደሚያምኑት ጊዜ ባለፈበት የቅኝ ግዛት ውል መሠረት ትልቁን ድርሻ እያገኘች እንደሆነ የኢትዮጵያ ባለሥልጣኖች ያስገነዝባሉ። ትልቁን ድርሻ ለግብፅ የሚሰጠው ውል እንደ አውሮፓ አቆጣጠር በ1959 ዓም በተፈረመበት ወቅት አብዛኞቹ የአባይ ተፋሰስ ሀገሮች በቅኝ ግዛት ስር ነው የነበሩት። በአብዛኛው የምድረ በዳ ሀገር በመሆኗ እያንዳንዱ የውሃ ጠብታ ያስፈልገኛል ትላለች ግብፅ። አሕመድ ሀጋግ የተባሉ የአፍሪቃ ሶሳይቲ መሪ የሆኑት ዲፕሎማት ሌሎቹ ሀገሮች ከአባይ ወንዝ ሌላ አማራጭ አላቸው፣ ይላሉ። ብዙ ዝናብ አላቸው፣ ዝናቡን ምን እንደሚያደርጉት አያውቁም። ከአባይ ተፋሰስ ሀገሮች መካከል በሀቅ የአባይ ውኃ የሚያስፈልጋት ግብፅ ብቻ ናት። የግብፁ ናይል ከሌለ ግብፅ ልትኖር አትችልም። የግብፅ የቀድሞና የወቅቱ መሪዎች ብሔራዊ ጥቅሞችን በመጠበቅ ረገድ ከሌሎቹ የራስጌ ተፋሰስ ሀገሮች ጋር አልመከሩም ይላሉ ነቃፊዎች። ሳሚ ሴፍ አልያዛል የተባሉ የጸጥታ ጉዳይ ጠቢብ አሁን ያለው አማራጭ ጉዳዩን ወደ ተባበሩት መንግስታት ድርጅት መውሰድ ብቻ ነው ይላሉ። ግብፅ እንደምትጎዳ ሁሉ እንዲያውቅ በዓለም አቀፍ ደረጃ እንዲያዝ እፈልጋለሁ። ይህም ሲባል ግድብ መገንባቱን ማቆም አለባቸው ማለት አይደለም። እንደዛ አይደለም። አብሮ ተቀምጦ ምን ቢደረግ ይሻላል በሚል መነጋገር ነው የሚያስፈልገው። አንዳንድ ግብፃውያን ፖለቲከኞች ግን የግድቡን ግንባታ ስለ ማደናቀፍ ሴራ መናገራቸው አልቀረም። የሚናገሩት ሁሉ በቀጥታ ስርጭት እየተቀረጸ እንደሆነ ያልተገነዘቡት ፖለቲከኞች በኢትዮጵያ ዓመፅ እንዲነሳ ከማሴር አንስቶ ወታደራዊ እርምጃ ለመውሰድ እስከ መዘጋጀት የሚሄድ ሀሳባቸውን ሲያቀርቡ ተደምጠዋል። ኤልያዛል ግን እንዲህ አይነቱ አመለካከት ግብጽ ነው የሚጎዳው ብለዋል። አንድ ቀን ወደ ዓለም አቀፍ ሕግ ብንመራው ወይም ወደ ጸጥታው ምክር ቤት ብናቀና ኢትዮጵያ የተባለውን ሁሉ ትጠቀምበታለች። ስለሆነም እባካችሁ እንደዛ ማለቱን አቁሙ። ጄኔራል ኤልያዛ ላይ ያይዘውም ግብጽ በምትለው የማትገፋ ከሆነ ፕሬዚዳንቱ ተቃዋሚዎችን የባሰ የማግለል አደጋ ይገጥማቸዋል ሲሉ አስጠንቅቀዋል። በአሁኑ ወቅት የተከሰተው የውሃ እጥረት እርሻን መጉዳት ከጀመረ ውሎ አድሯል። አልፎ አልፎም ውሃ እየተቋረጠ ነው ብለዋል። ግብፅ ውስጥ በህዳሴ ግድብ ግንባታ ላይ ያለው ህዝባዊ ተቃውሞ ስሜታዊ፣ እንዲያውም ሃይማኖታዊ ቅርጽ እየያዘ ነው። የጀልባ ባለቤት የሆኑት መሐመድ ጋማል ካይሮ ውስጥ በወንዙ ዙሪያ ይሰራሉ። ግድቡን መገንባቱ ሐራም ማለት ውግዝ ነው ይላሉ። ናይልን ገድበው ውሃውን ስለሚወስዱ ሐራም ነው ብለዋል ባለ ጀልባው። ግብፃውያን በፖለቲካ የተከፋፈሉ ቢሆንም የናይል ማለት የአባይ ወንዝ ጉዳይ ግን ሁሉንም የሚያስተሳስር ርዕስ እንደሆነ ተዘግቧል።